ጤና ይስጥልን ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሐሙስ ሚያዝያ 15 2007 ዓ.ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ሚሻ ዱቢንስኪ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች። ጤና ስጥልኝ፣ እንደምናመሻችሁ። የአውሮፓ መሪዎች ከአፍሪካ በሜዲተራኒያን ባህር ጠረፎች ፍልሰተኞችን ወደ አውሮፓ በህገ ወጥ መንገድ የሚያጓጉዙ መርከቦችን በጦር ኃይል ለማውደም በታሰበ እቅድ ዙሪያ እያሰቡ መሆናቸው ተነገረ። እንዲህ አይነቱ እርምጃ የመርከቦችና ጀልባዎችን ሜዲተራኒያን ባህር ውስጥ እየሰጠሙ በሺዎች የሚቆጠሩ ህይወቶችን ከመጥፋት ለማዳን እና ለአውሮፓ የስደት ቀውስም መፍትሄ ይሰጣል የሚል ግምት አላቸው። የሀያ ስምንቱ የአውሮፓ ህብረት ሀገሮች መሪዎች ዛሬ ብረሰልስ ላይ ተሰብስበው ነው መፍትሄ ሊሆኑ ይችላሉ ባሏቸው ሀሳቦች ላይ ሲመክሩ የዋሉት። የከትናንት በስቲያ እሁድ ስደተኞችን አሳፍራ ከሊቢያ ጠረፍ የተነሳች መርከብ ሜዲተራኒያን ባህር ውስጥ ተገልብጣ ወደ 800 ተሳፋሪዎቿ መስጠማቸውና 28ቱ መትረፋቸው ተዘግቧል። የአውሮፓ ህብረት ባወጣው ረቂቅ መግለጫ ላይ የጠፉትን ፈልጎ ለማግኘት የሚያስችል ተጨማሪ የገንዘብ ድጋፍ እንዲሰጥ፣ ጀልባዎችና መርከቦች በህገወጥ አጓጓዦቹ ጥቅም ላይ ከማዋላቸው በፊት አድኖ ለማውደም ጥረት እንዲደረግ ሀሳብ አቅርቧል። ይህ በዚህ እንዳለ ግን አውሮፓ ውስጥ በየአመቱ አምስት ሺህ ስደተኞችን ማስፈር የሚያስችል መርሃ ግብር እንዲዘረጋም ሀሳብ ቀርቧል። ባለፈው የአውሮፓውያን አመት 2014 ብቻ ከ150 ሺህ በላይ ስደተኞችና ፍልሰተኞች አውሮፓ የባህር ጠረፍ መድረሳቸው ታውቋል። የመን ውስጥ ሳኡዲ አረቢያ መራሹ የቦምብ ጥቃት ዘመቻ አብቅቷል ተብሎ በተነገረ ማግስት ዛሬ ሆቲዎቹ ሽምቅ ተዋጊዎች በጦር አውሮፕላኖች ይዞታዎቻቸው በጦር አውሮፕላኖች ተደብድበዋል። ጥቃቱ የደረሰው ሁቲዎቹ አማጽያንና የተሰደዱት የሀገሪቱ ፕሬዚዳንት ታማኝ ኃይሎች እየተዋጉ ባሉባት በደቡቧ የወደብ ከተማ አደን ዙሪያ መሆኑን የአይን እማኞች ገልጸዋል። ሳውዲ አረቢያ የአየር ጥቃቱን መብቃት ያስታወቀችው ከትናንት በስቲያ ማክሰኞ ሲሆን ከዚያ በኋላ ከሰዓታት በኋላ የህብረቱ የጦር አውሮፕላኖች አደንና ማዕከላዊዋ ታኢዝ ከተማ ውስጥ ያሉ የአማጽያን ይዞታዎችን ደብድበዋል። ለአንድ ወር ያህል የተካሄደው የቦምብ ጥቃት ዘመቻ ብዙ መቶ ሰዎችን ገድሏል፣ ከባድ ሰብአዊ ቀውስ ያስከተለ ሲሆን በአብዛኛው ግን ሁቲዎቹን ተዋጊዎች ከይዞታቸው ለማባረር አልቻለም። ሽምቅ ተዋጊዎቹ በኢራን በሺያዎች የሚመራው መንግስት ይታገዛሉ ተብሎ ይታመናል። ኢራን ሁቲዎቹን ለመርዳት መርከቦቿን ወደ የመን ማስጠጋቷም ተዘግቧል። እንደ ኤሮፓውያን አቆጣጠር ባለፈው ጥር ወር ዩናይትድ ስቴትስ በአፍጋኒስታንና ፓኪስታን ድንበር ላይ ባካሄደችው ፀረ ሽብርተኛ ጥቃት በአልቃይዳ ታግተው የነበሩ አንድ አሜሪካዊ የረዴት ሰራተኛና አንድ ጣሊያዊ መገደላቸውን ዋይት ሀውስ ዛሬ አስታወቀ። ዋይት ሀውስ ባወጣው መግለጫ ሁለት ንጹሀን ታጋቾች በመሞታቸው በጥልቅ አዝነናል ብሏል። የተገደሉት አሜሪካዊው ዋረን ዋይንስታይን እና ኢጣሊያዊው ጆቫኒ ሎፖርቶ በእርዳታ ስራ ፕሮጀክት ላይ ተሰማርተው የነበሩ እንደሆኑ ታውቋል። ሁለቱ ታጋቾች በተገደሉበት ጥቃት አህመድ ፋሩክ የሚባልና ዋይት ሀውስ የአልቃይዳ መሪ ነው ብሎ የሚጠረጥረው አሜሪካዊ መገደሉን የዋይት ሀውሱ መግለጫ አስታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት፣ ለዜናው ከምሽቱ 3 ሰዓት በአስራ ዘጠኝ በሀያ ሁለት እና በሀያ አምስት ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪ እና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ትናንት መስቀል አደባባይ ላይ መንግስት ጠርቶት በነበረው ትዕይንተ ህዝብ ላይ ሁከትና ብጥብጥ የቀሰቀሱት ሰማያዊ ፓርቲና ግንቦት ሰባት ናቸው ሲሉ የተለያዩ የመንግስት አካላት ከሰዋል። ዛሬ ተጠርቶ ነበር በተባለ ህገወጥ ሰልፍና የስራ ማቆም አድማም መንግስት ሁለቱን ድርጅቶች ይከሳል። ሰማያዊ ፓርቲ ክሱን አስተባብሏል። እንዲያውም ለምርጫ የሚወዳደሩ እጩዎችን በማሰር መንግስት ህግ ጥሷል ይላል። መለስካቸው አማሃ ዝርዝር አለው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትናንት ከምሽቱ ሁለት ሰዓት ላይ ባሰራጨው የቴሌቪዥን ዜና የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን መንግሥት የአሸባሪውን የአይኤስአይኤል ቡድን ድርጊት እንዲያወግዝ የጠራው ሰላማዊ ሰልፍ በአመዛኙ ፍሬያማ እንደነበረ ገልጸዋል። ይሁንና ትዕይንተ ህዝቡ ይካሄድበት በነበረው አደባባይ በአንድ ሁለት ስፍራዎች የተጠና እንቅስቃሴና ጩኸት የሚያሰሙ ጥቂት ቡድኖች እንደነበሩ አስታውሰው ከጸጥታ ኃይሎች ጋር ግጭት መፍጠራቸውንና ድርጊታቸው ግን በቁጥጥር ስር መዋሉን ተናግረዋል። አክለውም ከዚህ ህገ ወጥ ነው ካሉት ድርጊት በስተጀርባ ሰማያዊ ፓርቲ አለበት ሲሉ፣ በተፈጠረው ግጭት ሰባት የፖሊስ አባላት ጉዳት እንደደረሰባቸውም ተናግረው ነበረ። በዚሁ የዜና ስርጭት ላይ የአዲስ አበባ አስተዳደር ከንቲባ ጽፈት ቤት ኃላፊ አቶ አሰግድ ጌታቸው ሰማያዊ ፓርቲ ህገወጥና እውቅና ያላገኘ ሰላማዊ ሰልፍ ለዛሬ እንጠራና በዚህ ሰላማዊ ሰልፍ የሚሳተፍ ማንም ሰው ህጋዊ እርምጃ እንደሚወሰድበት አስጠንቅቀው ነበረ። ይኸው የኮርፖሬሽኑ ቴሌቪዥን ዛሬ ጠዋት በሁለት ሰዓት የዜና ወጃው የፌዴራል ፖሊስን ኮማንድ ፖስት በመጥቀስ ትናንት መንግሥት ያዘጋጀውን ትዕይንተ ሕዝብ ያወኩትና የበጠበጡት የሰማያዊና የግንቦት ሰባት አባላት ናቸው ብሏል። ድርጅቶቹም ይህን እንዳስተባበሩ የቴሌቪዥኑ ሪፖርት የሚከተለውም ብሏል። ይህንን የሁከትና የብጥብጥ ሙከራ በማቀጣጠልና በማስተባበር እንዲሁም በማነሳሳት ከለቅሶ ቤቶች ጀምሮ ወደ መስቀል አደባባይ በማምራት የህዝቡን የሐዘን ስርዓት ለማወክ ሀገር ውስጥ ሰማያዊ ፓርቲ ከውጭ ደግሞ አሸባሪው ግንቦት ሰባት ከፍተኛ ጥረት ሲያደርጉ ተስተውሏል። በዜናው እንደተገለጸው በእውከት ፈጣሪዎቹ በተወረወረ የድንጋይ ናዳ ጥቂት ግለሰቦች እንዲሁም በተወሰኑ የፌዴራልና የአዲስ አበባ ፖሊስ አባላት መጠነኛ ጉዳት ደርሰዋል። የቴሌቪዥኑ ዘገባ የፖሊስን መግለጫ በመጥቀስ ሰማያዊ ፓርቲና ግንቦት ሰባት በድረገጾቻቸው እና በመገናኛ አውታሮቻቸው በመጠቀም እውቅና ያልተሰጠው ህገ ወጥ የሰላማዊ ሰልፍና የስራ ማቆም አድማ በመጥራት ከሷቸዋል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ግን ይህን ጨርሶ ያስተባብላሉ። ተቃውሞ የተቀሰቀሰው መንግስት በወሰዳቸው እርምጃዎች እንጂ በአንድ ፓርቲ ድርጊት አይደለም ይላሉ። በዛ ወቅት ተቃውሞን እንዲያሰማ ያስገድደው እኔ እስከሚገባኝ ድረስ በተከታተልኩት መሰረት የነበረው ንግግር ከዚህም በፊት መንግስት የወሰደው ቸልተኝነት፣ ዜጎቹ አሁንም ድረስ ሊቢያ ውስጥ በጣም በከፍተኛ ሁኔታ ችግር ውስጥ ያሉ ዜጎች አሉ። እነዚህን ሁላ በቸልታ እያየ እነዚህ ሀዘንተኞች ባይቆጡ ባያዝኑ ነበር የሚገርመው። ይህንን ቁጣና ሀዘን እንደማስተናገድ በሰዓቱ የተፈጠረውንም የሰዓት መጣበብና በዛው ሰው አልበተንም ያለበትን መንገድ በስርዓት እንደማስተናገድ ህል ምርጫ ከወሰዱ በኋላ ይህንን አንድ የፖለቲካ ኃይል ያዘጋጀው ማለት ለተቆጣውም ላዘነውም ህዝብ በዛ መልኩ ቁጣውንም ለገለጸው ህዝብ ስድብ ነው የሚሆነው። አቶ ዮናታን ለቪኦኤ እንዳረጋገጡት ከሆነ በዛሬው እለት ፓርቲው ምንም አይነት ሰልፍ አልጠራም አላቀደም። በአቶ ዮናታን ገለጻና በትናንትናው ዕለት ይፋ የተደረገው የፓርቲው መግለጫ መሰረት ስምንት አባሎቻቸው ትናንት ከተፈጠረው ሁከት ጋር በተያያዘ መታሰራቸውንና ከእነዚህም መካከል ሶስቱ በመጪው ግንቦት ለሚደረገው ሀገር አቀፍ ምርጫ እጩዎች ናቸው። በዚህ አኳያ ህገወጥ ተግባር የፈጸመው መንግስት እንጂ ሰማያዊ ፓርቲ አይደለም ይላሉ። ከግንቦት ሰባት ጋርም ፓርቲያቸው ምንም አይነት ግንኙነት እንደሌለው በእርግጠኝነት ይናገራሉ። መንግስት በትናንትና እለት በተፈጠረው ሁከት ምክንያት የተያዙ ሰዎችን ቁጥር ይፋ ባያደርግም በመቶዎች የሚቆጠሩ ሰዎች በፖሊስ ቁጥጥር ስር እንደሚገኙ አቶ ዮናታን ተስፋዬ ይገምታሉ። በተያያዘ ዜና በሊቢያ አሸባሪው አይ ኤስ አይ ኤል ከገደላቸው ኢትዮጵያውያን መካከል ከጥቂት ቀናት በፊት ስማቸው ይፋ ከተደረገው በተጨማሪ በቀለ ታጠቁ፣ ብሩክ ካሳ እና ኤልያስ ተጫነ የተባሉ ወጣት ኢትዮጵያውያን የጭካኔው ድርጊት ሰለባዎች መሆናቸውን ከቤተሰቦቻቸው መረዳት ተችሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከላይ የሰማችሁት መለስካቸው አመሀ ዛሬ ያጠናቀርልን ዘገባ ነበረ። መለስካቸው በትናንትናው ዕለትም የተካሄደውን ሰልፍ አስመልክቶ የላከልን ዘገባ አለ። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሰልፉ ላይ አልሻባብንና አይስልን በመሳሰሉ ድርጅቶች ላይ በሚካሄደው በሚካሄደው ዘመቻ ኢትዮጵያ አቅሟ በሚፈቅደው ሁሉ እንደምትሰለፍ ገልጸዋል። መንግስት ሽብርተኝነትን ለማውገዝ በአደባባዩ ላይ መስቀል አደባባይ በጠራው ሰልፍ ላይ ነው አቶ ኃይለማርያምን የተናገሩት። አብዛኛው ህዝብ ጠቅላይ ሚኒስትሩም ሆኑ የሃይማኖት መሪዎች የሚያደርጉትን ሲያደርጉ የነበረውን ንግግር በጽሞና ሲያዳምጥ፣ በተሰበሰበው ህዝብ መካከል በተለያዩ ማዕዘናት ደግሞ ከፍተኛ የተቃውሞ ድምፅ ይሰማ ነበር። የተቃውሞ ሰልፉ ስነ ስርዓት ማብቂያ ሲቃረብ ጀምሮ በፖሊስና በሰልፈኛው መካከል በተፈጠረ ግጭት በሰዎች ላይ የአካል ጉዳት መድረሱን መለስካቸው አምሃ ከአዲስ አበባ እንደሚከተለው ትናንት ዘግቦ ነበር። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በመስቀል አደባባይ ለተሰበሰበው ህዝብ እንደገለጹት በዚህ ሳምንት መጀመሪያ ላይ በሊቢያ የአይኤስ አሸባሪ ቡድን በኢትዮጵያውያን ስደተኞች ላይ የፈጸመው ዘግናኝ ግድያ በኢትዮጵያውያን ሁሉ የጣለውን ከባድ ሀዘንና የልብ ስብራት ማንም ሊገነዘበው የሚችል ነው ይሁንና ይህ ወንጀል ሲፈጸም የመጀመሪያው እንዳልሆነና ኢትዮጵያውያንም ብቸኛ ተጎጂ እንዳልሆኑ አስምረው የሽብር ድርጊቱም ሆነ አሸባሪዎቹ ዓለም አቀፋዊ ክስተቶችና ሁነቶች መሆናቸውን በማስገንዘብ ተናግረዋል። ስለሆነም የሚካሄደው ትግል ዓለም አቀፋዊ ይዘት እንዳለው አመልክተው ኢትዮጵያ በዚህ ትግል ለመካፈል ያላትን ቁርጠኝነት አረጋግጠዋል። አሸባብን የመሰሉ አሸባሪዎችን የሚያካሂዱትን እንቅስቃሴ በሁሉም ሰላም ወዳድ ሕዝቦችና መንግስታት የተባበረ ጥረት ሊመከትና በቁጥጥር ስር ሊገባ የሚገባው በመሆኑ ከዚህ በመነሳት አገራችን ይህን አረመናዊ ንቅናቄ ለመቅታት በሚካሄደው ጥረትና ትግል ሁሉ አቅሟ በፈቀደ ደረጃ የምትሰለፍ ይሆናል። ጠቅላይ ሚኒስትሩ የአሸባሪነትን ዓለም አቀፋዊ ይዘት ተመልክተው ይህን ይበሉ እንጂ አሸባሪነትን በሀገር ውስጥ መዋጋትም ከፍተኛ ስፍራ የሚሰጠው እንደሆነ አስገንዝበዋል። ስለሆነም በሀገር ውስጥ የሚታዩ የሀሳብም ሆነ ሌሎች ልዩነቶች ከዚህ በኋላ የሚመጡ እንደሆኑና አስቀድሞ የጋራ ጠላት ነው ያሉትን አሸባሪነትን በአንድነት እንዋጋ ብለዋል። በሀገር ውስጥ ከፖለቲካ ልዩነቶች ባሻገር በዚህ ኢሰብአዊ ተግባር ላይ መራር የጋራ አቋም መያዝና ማውገዝ የሚገባ በመሆኑ የፖለቲካ ድርጅቶች ሁሉ በተናጠል የፖለቲካ ትርፍ ለማግኘት ከሚደረግ እንቅስቃሴና እሽቅድምድም ተጠብቀው ይህን አስነዋሪ ድርጊት በጋራ መፋለምና ጠንካራ የሕብረት መልእክት ማሳለፍ የሚጠበቅባቸው መሆኑን በዚህ አጋጣሚ ለማሳሰብ ወዘል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ የሁለት ጉዳዮች ትኩረት እየሰጡ ይመስላሉ። አንደኛው ሚያዚያ 11 ቀን 2007 ዓ ም የአይኤስ አሸባሪ ቡድን ሊቢያ በነበሩ ኢትዮጵያውያን ላይ የፈጸመው ግፍ የተመላበት አሰቃቂ ግድያ መሰረት ያደረገው የሚመስለው ሃይማኖትን ስለሆነ በኢትዮጵያ የሃይማኖት ልዩነትን ቀስቅሶ የእርስ በርስ ፍጅትን በሀገሪቱ እንዲከሰት ማድረግ ዓላማው እንደሆነ ማሳየት ነው። ለዚህ የሚበጀው ደግሞ የቆየውን የኖረ ነው ያሉትን የአብሮነት መሠረት የሀገሪቱ ሕዝብ ሁሉ አጠናክሮ አሸባሪነትን በጋራ መዋጋት መሆኑን አመልክተዋል። ለራሳቸው ጠባብ ቡድናዊ ፍላጎት ሲሉ ያሉብንን ጥቃቅን ችግሮች ሰበብ በማድረግ ይህንን አኩሪ የአብሮነት ባህላችንን ለመናድና እርስ በርሳችን እንባላ ለማድረግ የሚጥሩ ኃይሎች ተኝተውልን እንደማያውቁ ለሁላችንም ግልጽ ቢሆንም በያዝነው መጀመሪያ ላይ በሊቢያ የተፈጸመው ዘግናኝ ድርጊት ግን የአክራሪነት የመጨረሻ ጫፍ ብቻ ሳይሆን የድርጊቱን ፈጻሚዎች ሰይጣናዊ ፍላጎትና ዓላማ ከመቼውም ጊዜ በበለጠ የሚያሳይ በመሆኑ ከመቼውም ጊዜ በተሻለ የአንድነት መንፈስና ጽናት ልንታገለው ይገባል። በሁለተኛ ደረጃ ደግሞ በኢትዮጵያ ዛሬ አለ ያሉትን የአክራሪነትና የአሸባሪነት ምልክቶችን በማመልከት ህዝቡ በአንድነት ሊዋጋው ይገባል ሲሉ አስገንዝበዋል። ይህን አስነዋሪ ድርጊት በአንድ በኩል ዓለም አቀፍ አሸባሪነትን በሌላ በኩል ደግሞ የዚህ ሌላ ገጽታ የሆነውን የሀገር ውስጥ አክራሪነት ብሔር፣ ሃይማኖት፣ ጾታና ዕድሜ እንዲሁም የኑሮ ደረጃ ልዩነት ሳይገድበን በጽናትና የሚገባ መሆኑን ለአፍታም ቢሆን መዘንጋት የለብንም። ዛሬ በአንዳንድ የሀገራችን አካባቢዎች ብቅ ብቅ ማለት የጀመሩ የአክራርነት እንቅስቃሴዎች አስተማማኝ እልባት ካልተደረገላቸው ዞሮ ዞሮ አሁን በአይሲስ በመከናወን ወዳለው የለየለት የሰብአዊ ድርጊት የማያድግበት ምንም ምክንያት እንደሌለ ተገንዝበን ለክብደቱ በሚመጠን ጽናት በአንድ ልብ ልንመክተው ይገባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አባ ማቲያስም ይህንን የሚደግፍ መልእክት ነበር ያስተላለፉት። የተፈጸመው አስተቃቂ ድርጊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ብቻ ሳይሆን በሁሉም የዓለም ሃይማኖቶች ላይ የተቃጣ ወይም ያነጣጠረ የወንጀል ተግባር መሆኑን በማመን መላው የሀገራችን ሕዝቦችና የሃይማኖት እስታት ይህን ድርጊት በጥኑ መቃወምና ማውገዝ ይጠበቅባቸዋል። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼክ መሐሙድ አሚን እና የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ተመሳሳይ ንግግር አድርገዋል። እነዚህ ንግግሮች በሚደረጉበት ጊዜ ሁሉ አያሌ ህዝብ ንግግሮቹን በጥሞና ሲያዳምጥ የሚታይ ቢሆንም ከተሰበሰበው ህዝብ መካከል ከተለያዩ ማዕዘናት ከፍተኛ የተቃውሞ ድምፅ ሲሰማ ነበረ። የተቃውሞ ሰልፍ ስርዓት በአደባባዩ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ደግሞ በፖሊስና በእነዚህ በተለያዩ ማዕዘናት የተቃውሞ ድምፅ ሲያሰማ በነበረው ህዝብ መካከል ግፊያና ግጭት መስተዋል ጀመረ። የድንጋይ መወራወርም ስለነበረ ግጭቱ ተባብሶ በሰዎች ላይ ጉዳት ደርሷል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በሌላ በኩል ደግሞ በዚሁ በትናንትናው የአዲስ አበባ ሰልፍ ላይ የተገኙ የአይሲል በኢትዮጵያውያን ላይ ስለፈጸመው ግድያ መንግስት እርምጃ እንዲወስድ መጠየቃቸውን እስክንድር ፍሬው ዘግቧል። በመንግስት በራሱ ላይም ተቃውሞ ያሰሙ እንደነበሩም እስክንድር በዘገባው ጠቁሟል። እልህና ቁጭት ሐዘንና ለቅሶ ምሬትና ንዴት ሁሉም በመስቀል አደባባይ በአይሲስ ድርጊት ውስጡ የቆሰለ አንጀቱ ያረረ ኢትዮጵያዊ እርሙን ሊያወጣ የውስጡን ሊተነፍስ ጊዜው ነበር የሚያውቃቸውም የማያውቃቸውም ለነዚያ የፈሪ በትር ሰለባዎች አዘነ አለቀሰላቸው ብቻቸውን ተቀምጠውና አንገታቸውን ደፍተው ያነቡ የነበሩ እናት በአካባቢያቸው የነበረውን ሁሉ አስለቅሰዋል። ቆመችበት ታነባ የነበረችው ሰናይት ገብሬም ሟቾቹን ባታውቃቸውም ሐዘኗ ከፍተኛ ነበር። የሀገርህ ወገን አይደል እንዴ የታረደው? ስለዚህ አወቀው አላወቀው በቃ እዚህ ጋር ወገነህ ነው የታረደው። እንዴት ነው መጀመሪያ እንደሰማሽ ምን ስሜት አሳደረብሽ? እንዴት ሆነሽ ነው የሰማሽው? አልተኛውም እንቅልፍ። አክስቴም እናቴም ወንድሞቼም አልተኙም እንቅልፍ። እየለቀስን ነው የነጋው። ስጋህ ነው አብሮ አደግህ ነው። ባትወለድ ምንም ባት በቃ ኢትዮጵያዊ ማለት ምንድን ነው? አንተም ብትሆኑ እንሚሄደ እዛ ጋር ብትታረር ዝም አልልክም። ወገን ስለሆንክ ብቻ ጫወታለሁኝ፣ አብዳለሁኝ ሁሉ በጥበቃ ስራ ላይ የተሰማሩት ዘሪሁን አድርገውም አረመኔዎቹ ገዳዮች የእጃቸውን ማግኘታቸው አይቀርም ብለዋል። ለሰው ልጅ እንዲህ ያለ ድርጊትም ተፈጠረ ጀምሮ ተደርጎም አይታወቅም። ይህንን ሰውም ነው እግዚአብሔር ነው የሚፈርደው። ፍርዱን ወደ እግዚአብሔር መስጠት ነው። እግዚአብሔር ይፍረድ። የሰው ልጅ እንደ ዞሮ የታረደ ሟቾቹ የቅዱስ ጊዮርጊስ እግር ኳስ ክለብ ደጋፊዎች እንደነበሩ የገለጹት ዳንኤል ቦጋለና ጓደኞቹ ደግሞ በክለቡ አርማ ላይ ፎቶአቸውን አሰርተው ሐዘናቸውን ሲገልጹ ታይተዋል። እንደዚህ አይነት አሰቃቂ ግድያ በየትኛውም ባህል በየትኛውም ሀገር ላይ የሌለ ይሄ በጣም አረመኔነት ነው እና በጣም በቃ እኔ ልገልጽልህ ከምችለው በላይ የሚያሳዝን ነገር ነው። ብዙ ኢትዮጵያኖችን እያሳዘነ ያለ ነገር ነው። ደግሞ በቅርበቱ አካባቢያችን ላይ ጎረቤቶች ናቸው ጓደኞችም ናቸው። በጣም በቃ መሪ ሐዘን የሆነብን አንዱ ልጅም ባልቻ በለጠ የሚባለውም የቅዱስ ጊዮርጊስ አባል ነው የአባልነት መታወቂያ ያለው አባል ነው እና የእሱ ጓደኞች ናቸው እንዳለው መጥተው በኖሮችን የማሰራት ሁኔታ የነበረው የኢትዮጵያ መንግስት በሀገር ውስጥ ያለውን ሁኔታ ማስተካከል፣ በአይሲስ አሸባሪ ቡድን ላይም እርምጃ መውሰድ አለበት ሲሉም የተለያዩ አስተያየት ሰጪዎች ተናግረዋል። ሙሉ ቀንዳ በሳ ከእነዚህ ከነዚህ አንዱ ነው። መንግስት አንድ ነገር አመቻችቶላቸው ቢሆን ኖሮ ከሀገር አይወጡም። ምነኝ ልጆች ለስደትም የበቁት ለዚህ ነው። ሀገራችን ላይ የምንሰራው ነገር አተን ነው። እየታረደም የኢትዮጵያ ህዝብ አሁንም ይወጣል። ይህንን ነው ማስተካከል ያለበት። ከሀገር ውስጥ ነው ማስተካከል ያለበት። ለነሱ የሚወሰነውን ውሳኔ ሙሉ ኃላፊነት ደግፈን ውጊያም ከሆነ ሄደን እንዋጋለን። እስከዛ ድረስ እስከዛ ድረስ ኃላፊነት እንወስደለን። ምንድነው በትክክል መደረግ አለበት? በሀገር ውስጥ ነው መደረግ ያለበት። ለዛ የተሰደዱት የሀገር ውስጡ ስራ እንዳለ ሆኖ የአሁኑን ግን በቀል መበቀል አለብን ብዬ ነው የተደረገው። ሁሉም ሁሉንም ነገር እኛ ስለ ምርጫ ምናምን አለ። የምንፈልገውም በዚህን ሰዓት ደማችን ይመለስ ነው፣ ደማችን ይመለስ ለምሳሌ በግብጽ የወሰደችው አይነት እርምጃ መወሰድ አለበት። በአይሲስ ከተገደሉት አንዱ የሆነው የባልቻ በለጠ ታላቅ ወንድም አሸናፊ በለጠም ኢትዮጵያውያን እያሳዩ ባሉት የአጋርነት ስሜት መኩራታቸውን የተናገሩት ታናሽ ወንድሜ ነው እና ኢትዮጵያዊነታችን በማይበት ጊዜ በአሁኑ ሰዓት የኢትዮጵያዊነቴ ያኮራኛል። እኔ ወንድሞቼ ሁኔታ ሳይሆ ማለት ነው የኢትዮጵያን ሕዝብ በማይበት ጊዜ አልሞቱብኝም። አሁን ወንድሞቼ ሞቱብኝ አላምንም። ሕዝቡ ክሶኛል፣ ሕዝቡ ክሶኛል። ነገር ግን በኢትዮጵያዊነቴ በጣም የምኮራ በመሆኔ ወንድሞቼ አሁን እዚህ እኮ አልፈዋል ሞተዋል። እዛ ያሉት ግን በየበረሃ ወርቆ ያሉትን መንግስትና ሕዝብ ተረባርበው እንዲያመጡልን እነዚህ አሸባሪዎችን ግን የኢትዮጵያ ህዝብም ይዋጋቸዋል፣ የዓለምም ህዝብ እንዲዋጋቸው ጥድ እናቀርባለን። ከአንዳንዶቹ ቃለ መጠይቆች ጀርባ እንደሚደመጠው የዛሬው ሰልፍ በመንግስት ላይ የተቃውሞ ድምፆች የተሰሙበት ጭምር ነበር። ከጅምሩ አንስቶ መንግስት ህገ መንግስቱንና የዜጎችን መብቶች እንደማያከብር የሚገልጹ መፈክሮች የሚያሰሙ ሰልፈኞች ነበሩ። እነዚህ መፈክሮችና ተቃውሞዎች ይሰሙ የነበረው በተለይ በአደባባዩ መሀልና ወደ አምባሳደር በሚወስደው መንገድ ላይ በተሰባሰቡ ሰልፈኞች ነው። ድምጻችን ይሰማ በሚል የሙስሊሙ ህብረተሰብ ጥያቄዎች እንዲመለሱና የመፍትሄ አፈላላጊ ኮሚቴ አባላትም እንዲፈቱ ሲቀርቡ የነበሩ ጥያቄዎችም በሰልፈኞቹ ተስተጋብተዋል። እነዚሁ ሰልፈኞች መብት መጠየቅ ሽብር አይደለም የሚልና ሌሎችንም መፈክሮችና ዝማሪዎች አሰምተዋል። በሥነ ሥርዓቱ ማብቂያ አካባቢ ፖሊሶችና በተለይ በአደባባዩ ፊት ለፊትና መሃል ላይ ሆነው የተቃውሞ ድምፅ ያሰሙ የነበሩ ሰልፈኞች ተጋጭተዋል። በመስቀል አደባባይ የነበረው ሁኔታ መልኩ የተቀየረው ከዚህ በኋላ ነው። ድንጋይ የሚወረውሩ ሰልፈኞች፣ እነሱን ለመቆጣጠርና ለመያዝ ሲሞክሩ የነበሩ ፖሊሶች፣ ከአደጋ ለማምለጥ ከለላ ሲፈልጉ የነበሩ ሌሎች ሰልፈኞች ትርምስ ፈጠሩ። በድንጋይ ወርወራው ጉዳት የደረሰባቸው ፖሊሶች ፖሊሶችና ሌሎች ሰልፈኞች ታይተዋል። አምቡላንሶችም ተጎጂዎችን ወደ ሕክምና ቦታዎች ወስደዋል። ሥነ ሥርዓቱ ከተጠናቀቀ በኋላም የተቃውሞ ድምፅ እያሰሙ ከመስቀል አደባባይ ወደ ተለያዩ አቅጣጫዎች ያመሩ ነበሩ። ፖሊስ በዱላ ጭምር እነዚህን ሰልፈኞች በትኗል። በመስቀል አደባባይና በእነዚህ የተለያዩ አቅጣጫዎች ከነበሩት ሰልፈኞች መሀል የተወሰኑትን በቁጥጥር ስር ሲያውልም ታይቷል። ይህ ሪፖርት እስከ ተጠናቀረበት ሰዓት ድረስ በምን ሁኔታ ላይ እንዳሉ ለማወቅ አልተቻለም። ጉዳት የደረሰባቸው የተቃውሞ ሰልፈኞችና ፖሊሶች ቁጥር ስንት እንደሆነም እስካሁን ይፋ አልተደረገም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ወደ ተከታዩ ቅንብር እናልፋለን። ሊቢያ ውስጥ እስላማዊ መንግስት ነኝ በሚለው የሽብር ቡድን ከተገደሉት ኢትዮጵያውያን መካከል አንዱ ዳንኤል ሀዱሽ ይባላል። ቤተሰቡ ወደሚገኝባት የትግራይ ከተማ እንትጮ ስልክ የደወለው ባልደረባችን በትረ ስልጣን ታላቅ ወንድሙን ጌታቸው ሀዱሽን አነጋግሯል። ከተገደሉት ኢትዮጵያውያን መካከል ሶስት ኤርትራውያን እንደሚገኙ ጄሩሳሌም ፖስት ጋዜጣ ዘግቧል። አዳነች ፍሳይ ታቀርበዋለች። ጌታቸው ሓድሽ የወንድሙን ዳንኤል ሓድሽን ሞት እንደሰማ ቤተሰቡ ስለ ተሰማው ሐዘን ይገልጻል። ብጣዕሚ ሕማቅ ኣሎ በቃ ኣይ ክርዶ ይከኣለን። በቃ ምክንያቱ ቤተሰቡ በጣም መጥፎ በሆነ ሁኔታ ላይ ነው የሚገኘው። ከቤት ወጥቶ የማያውቅ ልጅ ነበር። ከቤት ወደ ትምህርት ቤት ብቻ ነበር የሚንቀሳቀሰው። በመሆኑም ስለ አወጣጡም ሆነ ስለ አጠቃላዩ ሁኔታው መረዳት አቅቶታል ቤተሰቡ። በጅማ ዩኒቨርሲቲ ኮምፒውተር ሳይንስ ተምሮ አምና ነበር የተመረቀው። ሥራ ለመቀጠር ያፈላልግ ነበር። ከዚያም ከአንድ ጓደኛው ጋር ጠፍቶ ሄደ። አንድ ሰው በሁለት ወራት ውስጥ እንዴት ሊጠፋ እንደሚችል ግራ ይገባል። እዚህ ብዙም አልተሳካልኝም። አንዳንድ ውጭ ያሉት ጓደኞቼም ስልክ እየደወሉልኝ ነውና ወደ ውጭ ሀገር መውጣት አለብኝ ይል እንደነበርና ወንድሙ ጌታቸው ሐድሽ ተው ቢለው እንዳልሰማ ይናገራል። ታ ዲግሪ ትበሃል ሒዚ ኣለኹ ረብሓ የብላ ንትሪኢ ኣላ በቃ ከይድ ኣለኒ ዓርኬውን ዓርከ እውን ኣሎ ምስ ከይድ ኣለኒ ድግሪውን እንደሆነ ኣግኝቸው ኣለሁ እንደምታዩ ዋጋ የለውም። ጓደኛይም አለ አብሬው ይሄዳለሁ አለኝ። ወደ መቀለ ይሄዳለሁና ገንዘብ ስጠኝ አለኝ። የተወሰነ ገንዘብ ሰጠሁት። ከዚያም ሁመራ ሄደን በማኅበር እንሰራለን ሲለኝ እሺ አልኩት። ተጨማሪ ገንዘብ ላክልኝ አለኝ። ወደ ውጪ መውጣቱን እንደ ተወው ነበር የተረዳሁት። ከዚያ በኋላ ሱዳን ገባሁ የሚል መልእክት ላክልኝ። ዳንኤል ሐድሽ መገደሉን የሚያሳየውን ቪዲዮ በኢንተርኔት ያየው የአስር ዓመት ዕድሜ ወንድሙ እንደሆነ ጌታቸው ሐድሽ ገልጿል። በሌላ በኩል ደግሞ ሊቢያ ውስጥ በአሰቃቂ ሁኔታ ከተገደሉት ያን መካከል ሦስት ኤርትራውያን እንደሚገኙባቸው ጀሩሳሌም ፖስት የተባለው የእስራኤል ጋዜጣ ዘግቧል። ሦስቱ ኤርትራውያን ስደተኞች ከእስራኤል የሄዱ እንደሆኑ ጋዜጣው ጨምሮ ገልጿል። አንድ ሆትላይን ፎር ሬፊጂስ ኤን ማይግራንትስ የተባለ ስለ ስደተኞችና መጤዎች ጉዳይ የሚከታተል ቡድን ከሦስቱ ኤርትራውያን አንደኛውን ዘመዶቹና አብሮት በእስራኤል እስር ቤት የነበሩ ኤርትራውያን እንደለዩት ጋዜጣው ጠቅሷል። ከተገደሉት መካከል አንድ ሌላ ኤርትራዊውን ደግሞ በአውሮፓ የሚኖሩ ወንድሙ አረጋግጦልናል። ክቡራትና ክቡራን አድማጮች የዛሬ ዝግጅታችን በዚሁ ይጠናቀቃል። ፕሮግራሙን የመራችልን ጽዮን ግርማ፣ ቴክኒሻኑ ሚሻ ዱቢንስኪ፣ እኔም ማስተናጋጃችሁ ሰሎሞን አባተ እስከ ምሽቱ ሶስት ሰዓት ዝግጅታችን በዚሁ እንሰናበታለን። ጤና ይስጥልኝ። መልካም ቆይታ። This program has come to you from the Voice of America, Washington.